የአሜሪካ ድምፅ ነው። በ19 በ22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። እዚህ ዋሽንግተን ዲሲ ላይ ትላንት የተጀመረው የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ ዛሬ ሁለተኛ ቀኑን ይዟል። ከጉባኤው ትይዩ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተወያይተዋል። የጉባኤውን የዛሬ ውሎና ከስፍራው የሚገኙ ዘጋቢዎቻችን ጋር በቀጥታ የምናደርጋቸው ምልልሶች የሰዓቱን ዓለም ዜና ተከትለው በዕለቱ አብይ ርዕስ በተከታታይ ይቀርባሉ። ረቡዕ ታህሳስ 5 2015 ዓ ም ጤና ስትልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ በቅንብሩ፣ ቤል አንድራዴ ደግሞ በቴክኒክ ምህንድስናው ተሰይመዋል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን ያለም ዜና ከቆንጅታየ ጤና ይስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየ ነኝ። ትናንት ማክሰኞ ዋሽንግተን ዲሲ ላይ የተከፈተው የዩኤስ አፍሪካ የመሪዎች ጉባኤ ዛሬም ቀጥሏል። የዛሬው አጀንዳ የዩኤስ አፍሪካ ንግድ ሲሆን የሁለቱን ወገኖች የንግድና ኢንቨስትመንት አጋርነት በማጎልበት አፍሪካ በዓለም ኢኮኖሚ ያላትን ሚና ማጠናከር ስለሚቻልበት መንገድ ይመክራል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከጥቂት ጊዜ በኋላ ለጉባኤተኞቹ ንግግር ያደርጋሉ። ትናንት ጉባኤው በተለያዩ አጀንዳዎች ላይ ሲመክር ውሏል። የከባቢ አየር ለውጥን ስለመቋቋም፣ ሰላምና ጸጥታ እንዲሁም አስተዳደር ከተወያየባቸው ጉዳዮች ጥቂቶቹ ነበሩ። የአፍሪካ ወጣቶችንና የዳያስፖራን ሚና በተመለከተም በልዩ መድረክ ውይይት ተደርጓል። በስፍራው የሚገኙት ዘጋቢዎቻችን የጉባኤውን ውሎ የተመለከቱ ዘገባዎችን በመጽሔት ክፍለ ጊዜ ያደርሱናል። ኢንስታግራምን ፌስቡክንና ዋትሳፕን የሚያስተዳድረው ሜታ ኩባንያ በኢትዮጵያ ጥቃት የሚያነሳሱ የጥላቻ መልእክቶች በገጹ ላይ እንዲሰራጭ በማድረግ ደም አፋሳሽ የሆነውን የእርስ በርስ ጦርነት እንዲባባስ አድርጓል ተብሎ ክስ ተመሰረተበት። ትናንት ኬንያ ውስጥ ክሱን የመሰረቱት ሁለት ኢትዮጵያውያን ተማራማሪዎችና ካቲባ ኢንስቲቱት የተባለው የኬንያ የመብቶች ተቋም መሆኑን ሮይተርስ ዘግቧል። ከሳሾቹ ሜታ ኩባንያ ፌስቡክ ላይ በወጡ መልእክቶች ሳቢያ ጥቃት ለደረሰባቸው ሰለባዎች ካሳ የሚውል ሁለት ቢሊዮን ዶላር እንዲመድብ ጠይቀዋል። ፌስቡክ በገጹ ላይ የሚሰራጩ መልእክቶችን በኢትዮጵያ ጥቃት እንዲጨምር አባብሷል የሚል ክስ የቀረበበት ድርጅቱ ከክስ መስራቾቹ አንዱ አባቱ ከመገደላቸው አስቀድሞ እንዲህ ያሉ ይዘቶች ያሏቸው ብዙ መልእክቶች ፌስቡክ ላይ ሲስተጋቡ እንደነበረ አመልክተዋል። በተጨማሪም ፌስቡክ አደገኛ መልእክቶችን ለመለየት የሚያስችሉ አልጎሪዝሞችን ወይም የአሰራር ስርዓት ቀመሮችን በሚመለከት ለሠራተኞቹ በቂ ስልጠና ባለመልስጠትና ናይሮቢ የሚገኘው የመልእክቶች ይዘት ቁጥጥር ማዕከሉ ለሚከታተላቸው ቋንቋዎች በቂ ሰራተኛ ባለመቅጠርም ክስ ቀርቦበታል። ጥቃት የሚቀሰቅሱ መልእክቶችን የሚያወርዱ አስቸኳይ እርምጃዎች እንዲወስድና ለናይሮቢው የይዘት ቁጥጥር ማዕከሉ ተጨማሪ ባለሙያዎችን እንዲቀጥር በፍርድ ቤት ትዕዛዝ እንዲሰጥ ክስ መስራቾቹ ጠይቀዋል። የሜታ ኩባንያ ቃል አቀባይ ኤሬን ማክፓይል በበኩላቸው የጥላቻ ንግግርና ጥቃት መቀስቀስ ፌስቡክ እና ኢንስታግራም በሚመሩባቸው ደንቦች ተቀባይነት የለውም ብለዋል። እንዲህ አይነት ይዘት ያላቸውን መልእክቶች የሚያስወግዱ ባለሙያዎችና ቴክኖሎጂ ላይ ኩባንያችን መጠነ ሰፊ መዋለ ነዋይ እያፈሰሰ ነው ያሉት የሜታ ቃል አቀባይ የምንቀጥረው ስለ ሀገሩ የሚያውቁ ባለሙያዎችን ነው ብለዋል። ኢትዮጵያ ውስጥ በስፋት በሚነገሩ ቋንቋዎች የሚወጡ የፌስቡክን ደንቦች የሚጥሱ ይዘቶችን ተከታትሎ የማስወገድ አቅማችንን ለማሳደግ ጥረታችንን እንቀጥላለን ሲሉም አክለዋል። ኢትዮጵያ ውስጥ ግጭት የሚያባብሱ ይዘቶች ያሏቸው መልእክቶችን ለማሰራጨት ፌስቡክና ኢንስታግራም እንዴት ጥቅም ላይ እንደዋሉ ምርመራ እንዲካሄድ ባለፈው ዓመት የሜታ ነጻ ተቆጣጣሪ ቦርድ ምክረ ሐሳብ አቅርቦ እንደነበረ ይታወሳል። በአውሮፓውያኑ የቀን አቆጣጠር በ2021 ዓ ም ጥቅምት ወር ላይ ከከሳሾቹ አንዱ የሆኑት የአብርሃም ማዕረግ አባት ብሔር ላይ ያነጣጠረ ስድብና ዘለፋ የያዘ ጽሁፍ ተሰራጭቶባቸው እንደነበርና ከጽሁፉም ጋር አድራሻቸው ተያይዞ ይገደሉ የሚል ጥሪም ቀርቦበት እንደነበረ በክሱ ዶሴ ተዘርዝሯል። አብርሃም ለፌስቡክ አቤቱታ ቢያቀርብም ኩባንያው መልእክቶቹን ፈጥኖ ለማስወገድ ፈቃደኛ እንዳልነበረና አንዳንዶቹን መልእክቶች ፈጽሞ እንዳላስወገዳቸው በቀረበው ክስ ላይ ተዘርዝሯል። ዩናይትድ ስቴትስ በኢትዮጵያ ደቡብ ኦሞ ዞን በ8 ነጥብ 7 ሚሊዮን ዶላር አዲስ ፕሮጀክት አስጀምራለች። የኦሞ ሸለቆ የብዝሃ ህይወትና የማህበረሰብ ማጎልበቻ በሚል ስያሜ የተወጠነው አዲስ ፕሮጀክት የተከፈተው በዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤድ አማካይነት መሆኑ ታውቋል። ፕሮጀክቱ በቀጣዮቹ አምስት ዓመታት በታችኛው የኦሞ ዞን ብዝሃ ህይወትን፣ የማህበረሰብን የኑሮ መተዳደሪያ እንዲሁም የሰብአዊ መብ ቶችን ከበሬታ ለማሻሻል እንደሚሰራ ተመልክቷል። ስራው በአካባቢው አስተዳደርና በኦሞ ብሔራዊ ፓርክ እና ማጎ ብሔራዊ ፓርክ መካከል ከሚኖረው ማህበረሰብ ጋር በአጋርነት እንደሚከናወን የዩናይትድ ስቴትስ ኤምባሲ ያወጣው መግለጫ አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ በኢራን በተሰሩ ድሮኖች ኪቭ ከተማ ላይ ባካሄደችው ጥቃት የመንግስት ህንፃዎች ላይ ጉዳት ማድረሷን የዩክሬን ባለስልጣናት ገለጹ። የመዲናዋ ከንቲባ ቪታሊ ክሊችኮ በሰጡት መግለጫ በማዕከላዊ ኪቭ ፍንዳታዎች መድረሳቸውን ገልጸዋል። በሰው ላይ ስለደረሰ ጉዳት ለጊዜው በግልጽ የተነገረ ነገር የለም። የዩክሬን የጦር ኃይል 13 ኢራን ሰር ሻሂድ ድሮኖችን መቶ መጣሉን ተናግሯል። ይህ በዚህ እንዳለ የዩክሬን ፕሬዚደንት ዘሌንስኪ ጽህፈት ቤት ሹም እንዳስታወቁት ዩክሬን እና ሩሲያ የእስረኛ ልውውጥ አካሂደዋል። በእስረኛ ልውውጡ ምስራቅ ዶኔትስክ እና ሉሃንስክ ውስጥ ሲዋጉ የተማረኩ ስልሳ አራት የዩክሬን ወታደሮች መለቀቃቸው ታውቋል። በልውውጡ ከተለቀቁት መካከል አንድ የዩናይትድ ስቴትስ ዜጋም እንደሚገኝበት ነው ባለስልጣኑ ያመለከቱት። ይህ በዚህ እንዳለ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በመጪው የፈረንጆች ገና ወይም ክሪስመስ ዋዜማ ዩክሬናውያንን እናስብ ሲሉ ተማጽኖ አቅርበዋል። ርዕሰ ሊቃነ ጳጳሳቱ ለመጪው የክሪስመስ ወይም የፈረንጆች ገና በዓል የምናውለውን ወጪ በመቀነስ ገንዘቡን ለዩክሬናውያን መርጃ እናውለው ሲሉ ነው ተማጽኖ ያሰሙት። በቫቲካን ለምእመናን ባቀረቡት ተማጽኖ ዩክሬናውያን በረሃብና በብርድ እየተሰቃዩ ነው፣ በሐኪም እጦትም እየሞቱ ነው። ገናን ስናከብር እናስባቸው ብለዋል። ዩናይትድ ስቴትስ ለሩሲያ የጦር ኃይል የሚውል የተራቀቀ ቴክኖሎጂና መሳሪያ በመሰብሰብ የተወነጀሉ ሰባት ሰዎችን ከሳለች። የዩናይትድ ስቴትስ አቃቤ ሕግ በአምስት ሩሲያውያንና ሁለት አሜሪካውያን ላይ ክስ መመስረቱን የተነገረው ሰባቱ ተከሳሾች ሞስኮ ከሚገኙ የጦር መሳሪያና መሽኖችን በጅምላ ከሚሸጡ ሁለት ኩባንያዎች ጋር ግንኙነት ያላቸው መሆኑ ተገልጿል። ኩባንያዎቹን የሚያካሂደው የቀድሞውን የሶቪየት ሕብረት የስለላ ድርጅት ኬጂቢን የተካው የሩሲያ ፌዴሬሽን የጸጥታ አገልግሎት መሆኑን ትናንት በተከፈተው የክስ ዶሴ የቀረበው ሰነድ ያመለክታል። አድማጮች ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅታየን፣ ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ታህሳስ አምስት 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለት ዋና አዘጋጅ ጽዮን ግርማ ናት። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው መወስዳችሁ ጠቅላይ ሚኒስትር አብይ አህመድ ከዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተወያዩ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት አሙስ በዋሽንግተን ዲሲ በተካሄደው የዩናይት ስቴትስና የአፍሪካ መሪዎች ጉባኤ ላይ ከኢትዮጵያ ጠቅላይ ሚኒስትር አህመድ አሊ ጋር መወያየታቸው ባለፈው ሳምንት መሆኑ ነው። በሌላ በኩል ትናንት የጀምረው የዩናይት ስቴትስ አፍሪካ ጉባኤ በያዛቸው አጀንዳዎች ላይ ሲነጋገር ውሏል። የአየር ንብረት ለውጥን ስለመቋቋም፣ ሰላምና ጸጥታ አስተዳደር፣ የጸጥታ አስተዳደር ከተወያዩባቸው ጉዳዮች ጥቂቶቹ ናቸው። የአፍሪካ ወጣቶችንና የዳያስፖራን ሚና በተመለከተም በልዩ መድረኩ ላይ ውይይት ተደርገዋል። የአሜሪካ ድምጿ ማርያማ ዲያሎ ያጠናቀረችውን ዘገባ ና ሌሎች ተጨማሪ መረጃዎች ያካተው እንግድ ወልዴ እንደሚከተለው ያቀርበዋል። ጠቅላይ ሚኒስትር ዓብይ አህመድ ከብሊንከን ጋር ያደረጉትን ውይይት ተከትሎ በትዊተር ገጻቸው ባሰፈሩት መልእክት ኢትዮጵያ ሰላምን ለማስፈን በምታደርገው ጥረት ዩናይትድ ስቴትስ ላደረገችው አስተዋጽኦ አድናቆታቸውን መግለጻቸውን አመልክተው አጋርነታችንን ለማጠናከር በሚቻልበት መንገዶች ዙሪያ ተወያይተናል ብለዋል። ጉባኤው የኮቪድ-19 ወረርሽኝ ከጀመረ ወዲህ በዋሽንግተን ዲሲ የተካሄደ ትልቁ ዓለም አቀፍ ስብሰባ ነው። ብሊንከን የመከላከያ ሚኒስትሩ ሎይድ ኦስትን እና ሌሎች ቁልፍ የዩናይትድ ስቴትስ መሪዎች ከአፍሪካ መሪዎች ጋር በተናጠር እየተገናኙ የተነጋገሩ ሲሆን በተለያዩ የዲፕሎማሲና የጸጥታ የውይይት መድረኮች ላይም ተሳትፈዋል። ከውይይቱ በኋላ ብሊንከን በሰጡት መግለጫ ባለፈው ወር የተፈጸመው የሰላም ስምምነት ሂደት እድገት እያሳየ መሆኑንና ይህም በሰሜን ኢትዮጵያ ሰላምን ለማስፈን ቁልፍ እንደሆነ አውስተዋል። የውጭ ጉዳይ ሚኒስትሩ በተጨማሪም የሰብአዊ አቅርቦት በመሻሻሉና የመሰረታዊ አገልግሎቶች በመመለሳቸው የኢትዮጵያ መንግስትን አድንቀዋል። በተጨማሪም ሁለቱ ወገኖች የኤርትራ ኃይል ከኢትዮጵያ የሚወጣበትንና ይህም ከትግራይ ኃይሎች መሳሪያ መፍታት ጋር በአንድ ላይ የሚከናወን እንደሆነ ተነጋግረዋል። ባለፉት ጥቂት ዓመታት አሜሪካ ለአህጉሪቱ ባላት ቁርጠኝነት ዙሪያ ቁጣ እየጨመረ መምጣቱን ተከትሎ ዋይት ሃውስ ከአፍሪካ ጋር ያለውን ጉልህ የመተማመን ልዩነት ለማጥበብ በሚፈልግበት በዚህ ወቅት ፕሬዝደንት ጆ ባይደን በደርዘን የሚቆጠሩ የአፍሪካ መሪዎችን እያስተናገዱ ነው። ለሶስት ቀናት በሚቆየው ጉባኤ ትኩረት ከሚደረግባቸው የመወያ አጀንዳዎች መካከል ኮሮና ቫይረስ፣ የአየር ንብረት ለውጥ፣ ሩሲያ በዩክሬን ላይ ያካሄደችው ወረራ በአፍሪካ ላይ ያሳደረው ተጽዕኖ፣ እና ንግድና ሌሎችም ይገኙበታል። ብሊንከንና ኦስትን ማክሰኞ ዕለት ከጅቡቲ፣ ኒጀር እና ሶማሊያ ፕሬዚዳንቶች ጋርም የተገናኙ ሲሆን ከቅርብ ዓመታት ወዲህ የነዳጅ ሀብቷ ከፍተኛ በሆነ የቻይና መዋዕለ ንዋይ የሚደገፈው እና ቻይና የባህር ኃይል ሰፈር እንድትከፍት በከፈቀደችው የአንጎላ ፕሬዚዳንት ጋርም ተወያይተዋል። ከሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ ጋር ውይይት የተደረገው የተባበሩት መንግስታት ድርጅት ማክሰኞ ዕለት ባወጣው ሪፖርት አብዛኛው የሶማሊያ አካባቢ ለረሃብ መጋለጡን ባመለከትበት ወቅት ነው። የመሪዎቹ ጉባኤ ከመጀመሩ በፊት የአፍሪካ ህብረት የቡድን ሃያ ቋሚ አባል እንዲሆን ባይደን እንደሚደግፉ እና በአህጉሪቱ የአስርተ ዓመታት ልምድ ያካበቱትን አንጋፋ ዲፕሎማት ጃን ካርስን ጉዳዩን እንዲከታተሉና ተግባራዊ እንዲያደርጉ መሸሟቸውን ዋይት ሀውስ አስታውቋል። ጉባኤው ከመጠናቀቁ በፊት ባይደን በሚቀጥለው ዓመት በአፍሪካ የተለያዩ ሀገራት ጉብኝት እንደሚያደርጉ ያሳውቃሉ ተብሎ እንደሚጠበቅ አንድ ስማቸው እንዳይገለጽ የጠየቁ የዩናይትድ ስቴትስ ባለሥልጣን ለአሶሲትድ ፕሬስ ተናግረዋል። በዩናይትድ ስቴትስ ፕሬዚደንት ጆ ባይደን የተጋበዙት የአፍሪካ ሀገራት ፕሬዚዳንቶችና ጠቅላይ ሚኒስትሮች እንዲሁም የውጭ ጉዳይ ሚኒስትሮች በተጨማሪም የአፍሪካ ህብረት ሊቀመንበር በዚህ ሳምንት መጀመሪያ ነበር በጉባኤው ላይ ለመታደም ወደ ዋሽንግተን ዲሲ ያቀኑት። የዩናይትድ ስቴትስ ምክትል ፕሬዝደንት ካማላ ሃሪስ በአፍሪካና ዳያስፖራ ወጣት መሪዎች መድረክ ላይ በመሳተፍ ነበር ቀናቸውን የጀመሩት። የአፍሪካ ወጣት መሪዎች ፈጠራና ብልህነት የወደፊት ዓለማችንን ለመቀየር ይረዳናል የሚል ጠንካራ እምነት አለኝ። ሀሳቦቻቸው ሀሳቦቻችሁ ፈጠራዎቻችሁና ተነሳሽነታችሁ ዓለምን ሁሉ የሚጠቅም ነው። የወጣቶች ቆራጥነት እኛን ወደፊት የሚወስደን መሆኑን ስለምንረዳ የባይደንና ሀሪስ አስተዳደር ከእናንተ ጋር ለመቆም ይሻል። አስተዳደራቸው ለወጣት የአፍሪካ መሪዎች ተነሳሽነት ለተሰኘው ፕሮግራም ተጨማሪ አንድ መቶ ሚሊዮን ዶላር መመደቡንና ለዩኤስ አስመጪና ላኪ ባንክ ደግሞ በአፍሪካ ንግድን ለመደገፍ አንድ ቢሊዮን ዶላር የመግባቢያ ስምምነት ላይ እንደተደረሰ ምክትል ፕሬዝደንቱ አስታውቀዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከመከላከያ ሚኒስትሩ ሎይድ ኦስትን እንዲሁም ከአሜሪካ የዓለም አቀፍ ልማት ድርጅት ዩኤስኤድ ኃላፊ ሰማንታ ፓወር ጋር በመሆን ከኒጀር፣ ሞዛምቢክ እና ሶማሊያ ፕሬዝደንቶች እንዲሁም ከአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሐመት ጋር በሰላም አስተዳደርና ጸጥታ ጉዳዮች ላይ በአንድ መድረክ ላይ ተወያይተዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባደረጉት ንግግር ይህን ብለዋል። ጠንካራ ተቋማትን ለመገንባት አንድ ሞዴል ብቻ አይደለም ያለው። እርስ በርሳችን ሀሳብ መቀያየር አለብን። እንደ የአካባቢው ሁኔታ መረጃዎችን ማግኘት አለብን። የአንድን አካባቢን ፍላጎት መረዳት አለብን። እንደ አሜሪካ ከሆነ ይህ ከሌሎች ጋር የሚደረግ ፉክክር አይደለም። ጓዶቻችንና አጋሮቻችንን አንዱን መምረጥ አለባችሁ እያልን አደለም እውነተኛ አማራጭ ለማቅረብ ለማቅረብና እውነተኛ አጋርነትን ለመፍጠር ነው ሀሳባችን። እናም ተስፋችን ወደ ከፍታው አብረን መገስገስ ነው። የመከላከያ ሚኒስትሩ ሎይድ ኦስቲን በበኩላቸው በጸጥታ ጉዳዮች ላይ አተኩረዋል። ለእናንተ አስፈላጊው ነገር ምንድን ነው የሚለውን ለመረዳት እንፈልጋለን። እናንተን በሚጠቅም መንገድ የጸጥታ ኃይላችሁን ለማሳደግ ለማስታጠቅና ብቁ ለማድረግ እንዲሁም ቀጠናዊ መረጋጋትን ለመፍጠር መስራት እንፈልጋለን። ጉባኤው በዛሬው ሁለተኛ ቀኑ ውሎው በዓለም ኢኮኖሚ ውስጥ የአፍሪካን ሚና ለማሳደግና ቁልፍ የሆኑ ዘርፎችን ለማጠናከር የሁለትዮሽ ንግድና መዋለ ነዋይን በተመለከተ በሚደረግ ትብብር ላይ ያተኩራል ተብሎ ይጠበቃል። አመሰግናለሁ። እንግዱ አድማጮች፣ አሁን አድማጭ ተመልካቾቻችን አሁን በቀጥታ የዩኤስ አፍሪካ መሪዎች ወደሚያደርጉት ጉባኤ አዳራሽ ትላንት እዚህ ዋሽንግተን ዲሲ ላይ የተጀመረው የዩናይት ስቴትስና የአፍሪቃ መሪዎች ጉባኤ ዛሬ ሁለተኛ ቀኑን ይዟል። ልክ እንደ ትላንቱ ሁሉ ታዲያ ዛሬም የዩናይት ስቴትስ ከፍተኛ አመራሮች ከአፍሪቃ መሪዎች ጋር የጋራና የተናጠል ስብሰባዎችን እያካሄዱ ነው። ባልደረቦቻችን ሀብታሙ ስዩምና ስመኝሽ የቆየ ጉባኤው እየተካሄደ ያለበት የዋሽንግተኑ የስብሰባ ማዕከል ይገኛሉ። ከስመኝሽ ጀምራለሁ። ስመኝሽ እንደምናመሸሽ፣ እኛ ጋር ቀን ነው። እንደምንዋል፣ ከአሉላ በዛሬ እለት ኢትዮጵያን በተለይ የተመለከቱ ስብሰባዎች ተካሂደው ይሆን? ትክክል ነው አሉላ፣ እንዳልከው ዛሬ ኢትዮጵያን የተመለከቱ የሁለትዮሽ ስብሰባዎች ተካሂደዋል። አንደኛው በኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በዩናይትድ ስቴትስ የንግድ ወኪል አምባሳደር ካትሪን ታይ መካከል የተደረገው ውይይት ነው። ስብሰባው ዝግ ለሚዲያ ዝግ በመሆኑ ዝርዝር መረጃዎችን ማግኘት አልቻልንም። ሆኖም ስብሰባው ከተጠናቀቀ በኋላ የጠቅላይ ሚኒስትር ቢሮ በትዊተር ገጹ ላይ ባጋራው መረጃ ዓለም ባንክ በኢትዮጵያ የጤና አገልግሎቶችን ተደራሽ ለማድረግና የጎርፍ አደጋዎችን መከላከል የሚያስችል ሰባት መቶ አርባ አምስት ሚሊየን ዶላር እንደሚሰጥ አስታውቋል። ሌላው ሁለተኛው ስብሰባ የነበረው በኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስና በዓለም አቀፉ የወንጀል ፍትህ መስሪያ ቤት የዩናይትድ ስቴትስ አምባሳደር የሆኑት ቤትሻክ መካከል የተደረገው ውይይት ነው። እንግዲህ አምባሳደር ቤትሻክ ለአሜሪካ የውጭ ጉዳይ ሚኒስትር በጦር ወንጀሎች፣ በሰዎች ላይ የሚፈጸሙ ወንጀሎች ዘር ማጥፋትን ጨምሮ ሌሎች አስከፊ ወንጀሎች ዙሪያ የሚያማክሩ በተለይ መከላከልና ከተደረጉ በኋላ መደረግ ስለሚገባቸው ጉዳዮች የሚያማክሩ ናቸው። ሆኖም ይህም ስብሰባ ለሚዲያ ለጋዜጠኞች ዝግ በመሆኑ ምክንያት የተነሱ ዝርዝር ጉዳዮችን ማወቅ አልቻልንም። ከዛ በተረፈ እንግዲህ ከጥቂት ደቂቃዎች በኋላ የአሜሪካ ፕሬዝዳንት ጆ ባይደን ንግግር ያደርጋሉ ተብሎ እየተጠበቀ ነው። መልካም ስመኝሽ። ከኢትዮጵያ ውጭስ የሁለተኛ ቀኑ ጉባኤ በምን አይነት ጉዳዮች ላይ ያተኮረው ነበር? እንግዲህ አሉላ፣ ቀደም ስል እንዳልኩት የአሜሪካ ፕሬዚዳንት ጆ ባይደን ንግግር ያደርጋሉ ተብሎ ለአርባ ዘጠኙ የአፍሪካ ሀገራት መሪዎችና ለአፍሪካ ሕብረት መሪዎች ንግግር ያደርጋሉ ተብሎ እየተጠበቀ ነው ምናልባት በዚህ ንግግራቸው በመጪው አመት ወደ ተለያዩ የአፍሪካ ሀገራት ሊያደርጓቸው የሚያስቧቸውን ጉዞዎች ይፋ ያደርጋሉ ተብሎ ይጠበቃል። በዛሬው እለት እንደ ትናንትናው ሁሉ የጎንዮሽ ስብሰባዎች ሲካሄዱ ቆይተዋል። እነዚህ ስብሰባዎች በአብዛኛው በንግድና መዋለ ንዋይ ፍሰት ግንኙነቶች ላይ ያተኮሩ ናቸው። ምናልባት እዚህ ላይ ሳይጠቀስ መታለፍ የሌለበት አሜሪካ በአፍሪካ ለነፍስ አድን ህይወት አድን የካንሰር ህክምና፣ ራዲዮ ቴራፒ ህክምናዎች የሚውል አራት ሚሊዮን ዶላር እንደምትሰጥ በዛሬው ቀን አስታውቃለች። መልካም ስመኝሻ አመሰግናለሁ። እንግዲህ ቀሪውንም የጉባኤው ዝግጅቶች ተከታትለሽ ታደርሽናለሽ። መልካም ቀን። ትክክል አሉላ፣ በቀሪዎቹንም እየተከታተልን እናደርሳለን። በጣም እናመሰግናለሁ። ልዩ የቴሌቪዥን ውይይት ኢትዮጵያ፣ የሰላም መንገዶች። የሰላም መንገዶች ምንድን ናቸው? እንቅፋቶች ይኖሩ ይሆን? ተወያዮች ይዳስሳሉ። ዘላቂ ሰላም ማምጣት እንደዚሁ ስለተጨባበጡ ብቻ የሚመጣ ጉዳይ አይደለም። ዜጎች ሞተዋል፣ ተገድለዋል፣ በረሃብም ሴቶች ተደፍረዋል። ከዚህ የልቅሶ አዙሪት ውስጥ ግን ልንወጣ የምንችል ኢትዮጵያዊ እስከሆን ድረስ አንዳችን ለአንዳችን መተሳሰብ መተዛዘን ሰኞ ታህሳስ 10 2015 ዓ ም ከምሽቱ 3 ሰዓት የአሜሪካ ክቡራትና ክቡራን አድማጭ ተመልካቾቻችን አሁን የተከታተላችሁት ደግሞ የልዩ የፕሮግራም ማሳሰቢያ ነበር ቆየት ብለን ወደ ጉባኤው አዳራሽ ከመመለሳችን በፊት ከየዓለም ዋንጫ 22ተኛው የዓለም ዋንጫ ከሚካሄድባት ኳታር አንድ ኢትዮጵያዊ የስራ ባልደረባችን አግኝቶ አነጋግሯል። ወደሱ እንዲድና እንመለሳለን። ስሜ ዮናታን ግርማ ይባላል። የመጣሁት ከኢትዮጵያ ነው። የምኖረው ኳታር ነው። የአርጀንቲና ደጋፊ ነኝ። ሞሮኮ ያው አፍሪካን ወክላ ስለምትወዳደር ያው ሞሮኮ ነው ንጠግፋለ የበለጠ ግን አርጀንቲና ብታሸነፍ ደስ ይለና። ኳታር ነው አ ስ ወደ ሰባት ዓመት ሆነ እንደዚህ አእምሮ የሚታየው በሙሉ በዚህ በአራት እና አምስት ዓመት ጊዜ ውስጥ የተለወጠ ለውጥ ነው። ካታር ማለት በጣም ሰላማዊ አገርና አቆይ ይበላል ይመስላል። ክቡራትና ክቡራን አድማጭ ተመልካቾቻችን ወደ ጉባኤው አዳራሽ ቆየት ብለን እንመለሳለን። ከዚያ በፊት ግን ወደ ኢትዮጵያ የሚወስደን ዘገባ ነው ተከታዩ። ለተከታታይ አራት ዓመታት ተከሰተ ባሉት ድርቅ በብዙ ሺዎች የሚቆጠሩ ዜጎች ለረሃብ መጋለጣቸውንና በቂ ሰብአዊ ድጋፍም እንደማይደረግላቸው በደቡብ ክልል የጎፋ ዞን ነዋሪዎች ተናገሩ። በዞኑ የተከሰተው የዝናብ እጥረት ተከትሎ ከ155 ሺህ በላይ ዜጎች ለአስቸኳይ ምግብ እርዳታ መጋለጣቸውን ለአሜሪካ ድምፅ ያስታወቁት ደግሞ የዞኑ አስተዳዳሪ ዶክተር ጌትነት በጋሻው ናቸው። ዩናታን ዘብዲዮስ ነው ያጠናቀረው። ራማፎሳ በስልጣን መቀጠል ወይም አለመቀጠላቸውን በተመለከተ ኤንሲ አርብ በሚያደርገው ኮንፈረንስ ላይ ውሳኔ ይሰጣል ተብሎ ተጠብቆ ነበር። ውሳኔው በአገሪቱ ያለውን የፖለቲካ ምዕዳር ይቀይረዋል የሚል ግምትም ተሰጥቶት ነበር ነገር ግን ብሔራዊ ሸንጎ ትናንት ባደረገው ስብሰባ የጎፋ ዞን በኢትዮጵያ ድርቅ ከተከሰተባቸው አካባቢዎች አንዱ ነው። በዞኑ የከፋ ድርቅ ተከሰተባቸው ከተባሉ ወረዳዎች ውስጥ የዛላ ኡባ፣ ደበረ ጻይና እንዲሁም በከፊል የተጠቁት የደንባ ጎፋ ወረዳዎች ይገኙበታል። የዛላ ወረዳ ነዋሪና የሶስት ልጆች እናት መሆናቸውን የተናገሩት ወይዘሮ ቀጮ በለጠ በድርቅ ምክንያት ችግር ላይ መውደቃቸውን ተናግሯል። ይህል በመጥፋቱ የተነሳ ከዚህ በፊት በአምስት መቶ ብር እንገዛው ነበር ያሉትን አንድ ኩንታል በቆሎ በ3200 ብር እየገዙ መሆናቸውን እንደዚሁም የእርሻ ከብቶቻቸውን ጭምር መሸጣቸውን ገልጿል። በቆሎ ነው በዋናነት የገቢ ምንጭም። የተለያየ ምርት ብዙ የምናመርተው ነገር የለም። በበቆሎ ነው የሚታወቀው አካባቢው። ስለዚህ ይሄ ምርት ሳቋረቀ ዛሬ ተከታታይ መኸርን በልግን መኸርን በልግን ወደ አራት አመት ሆኗል። ከዛ ባለፈ ከብት ማርባት ነው። ከብቱ ደግሞ ሳር ካለመኖሩ ውሃ በበቂ ካለመኖሩ ብዙ ችግር ማልነን ያለ ነው። በቂ ሰብአዊ ድጋፍ እንዳልደረሳቸውም ተናግረው የከፋ ጉዳት የደረሰባቸውና መቋቋም ያቃታቸው ሰዎች አካባቢውን ለቀው ተሰደዋል። ለበሽታ የተጋለጡ እናቶችና ሕፃናትም አሉ ብለዋል። አርሶ አደር ትንሣኤ ከበደ በበኩላቸው ለተከታታይ አራት ዓመታት ምርት መጥፋቱን ተናግሯል። ለተከታታይ የምርት ወቅት ጠፋ የሚሉትን ዝናብ ተከትሎ የተከሰተው ድርቅ ረሃብ ማስከተሉን ገልጸው ቤተሰቦቻቸውን የሚያስተዳድሩበትን አጠው ስለመቸገራቸውም ተናግሯል። አሁኑንም ሕዝብ እየጠፋ ነው። አብዛኛው ሕዝብ የለፉት በሄደበት ነው የሚቀራው። አሁን ያለንን ከብቶቻችን ከዚህ በፊት በነበረው ድርቅ እየበላን ሶስት አመት ጨርሰናል። ያለ የለም፣ ያለው ሞቶ አልቋል። ሳር የለ፣ ውሃ የለ። በረሃብ ምክንያት ያለፈ የሰው ሕይወት የለም ያሉት የጤና ባለሙያ የሆኑት አቶ አስናቀ ባሃይሉ ድርቁ አስከተለ ያሉትን ጉዳት ተናግሯል። በዚህ ሕይወት ያለፈ የለም እስካሁን ድረስ ያለው ራውሰው ያለው አሁን ከተማው ከዘባም ከሚበላውም ሰው ቆርሶ ለዳቦ መሆን ምን ለመሆን እየሰጠ ነው ያለ። ስለዚህ ህይወት እስካሁን ድረስ አላለፈ። ነገር ግን ካለው ጤና ላይ ነው የሚሰራው። እንደ ጤና የተጎዱና ሰዎች የተጎዱ ህጻናት አሉ። ድርቁ እያስከተለ ያለውን የጉዳት መጠን አጥንቶ ድጋፍ ያደረገ አጋር ድርጅት አልተመለከትንም ስሉም ገልጿል። የጎፋ ዞን ዋና አስተዳዳሪ ዶክተር እገትነት በጋሻው በዞኑ ያጋጠመውን የአየር ንብረት መዛባት ተከትሎም የዝናብ እጥረት በመከሰቱና ምርት በመቀነሱ ምክንያት ከ155 ሺህ በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውን ለቪኦኤ በስልክ ተናግሯል። በተደጋጋሚ ጊዜያት ነው ያው የአየር ንብረት መዛባት ተጽዕኖ እኛ ላይ በከፋ ሁኔታ እየታየ ስለሆነ በተደጋጋሚ ዓመታት ነው አሁን ከሶስት ዓመት በላይ በልግ መሄር ፌል የሚያደርግበት ሁኔታ ስለገጠመን በእኛ ስኮፕ ደረጃ ያለ ድጋፍ እያደረግን ነው ያለ ነው። የደቡብ ብሔር ብሔረሰቦችና ህዝቦችን ክልል መንግስት ምላሽ ለማካተት ያደረግነው ነው ጥረት አልተሳካም። በክልሉ 3.4 ሚሊዮን ዜጎች የምግብ ድጋፍ እንደሚያስፈልጋቸው፣ ከእነዚህም ውስጥ ከ2.4 ሚሊዮን በላይ ለሚሆኑ ዜጎች የአስቸኳይ ጊዜ ድጋፍ እንደሚያስፈልግ የክልሉን ባለሥልጣናትን ጠቅሰን ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። አመሰግናለሁ ዮናታን። አድማጮች፣ ቀደም ብለን ሀያ ሁለተኛው የዓለም ዋንጫ ወደ ተካሄደባት ካታር ጎራ ብለን ወደ ደቡብ ኢትዮጵያም ዘልቀን አሁን ደግሞ ወደ ጉባኤው አዳራሽ ወደዚህ ወደ ዋሽንግተን ዲሲ ተመልሰናል። በዚያ ከሚገኙ ባልደረቦቻችን ደግሞ አሁን ሀብታሙ ስዩምን ነው የምናገኘው። ሀብታሙ እንደምነው አልከ። እንደምንላል አሉላ፣ እንደምናምሽታችኋል አድማጮቻችን እንዲሁም ተመልካቾቻችን ሀብታሙ አንተ በዩናይት ስቴትስ ና በአፍሪቃ የንግድ መድረኮች ስር የተደረጉ በንግድና ኢንቨስትመንት ወይም ዋለንዋይ ላይ ያተኮሩ ውይይቶችን መከታተልህን ተረድቻለሁ። ለመሆኑ በዛ ስር ምን አይነት ሀሳቦች ተነሱ? በጣም አመሰግናለሁ አሉላ። አንተም ቀደም ብለህ እንደተናገርከው በሁለተኛው የአፍሪካ ዩኤስ የመሪዎች ጉባኤ ቀን የተለያዩ ክንውኖች ተካሂደዋል። አብዛኞቹ የዛሬ ክንውኖች ግን ትኩረታቸው የሆነው በአፍሪካና ና በዩናይትድ ስቴትስ የንግድና የኢንቨስትመንት ግንኙነት ላይ ያተኮሩ ናቸው ማለት ይቻላል። በተለያዩ ክፍሎች የተደረጉ ፓነል ውይይቶች ናቸው ዛሬ የተከናወኑት። ከሶስት መቶ በላይ የአፍሪካና ና የአሜሪካ ኩባንያ አመራሮች፣ የሀገራት መሪዎች እንዲሁም ደግሞ በንግድና ኢንቨስትመንት ዘርፍ ውስጥ ተጽዕኖ ፈጣሪ የሆኑ ሰዎች ተሳትፈዋል። በእነዚህ ውይይቶች ንግግሮች ውስጥ በተለይ ኢንቨስትመንትን በተመለከተ በጤና፣ መሰረተ ልማት፣ ኃይል፣ እርሻ፣ ዲጂታል ዘርፎች ውስጥ ያሉ ግንኙነቶችን የማሻሻል ዓላማ ያላቸው የሀሳብ ልውውጦች ተስተናግደዋል። አስቀድሞው የዩናይትድ ስቴትስና አፍሪካ የመጪ ዘመን የንግድና ኢንቨስትመንት ግንኙነት ምን መሆን ይገባል በሚለው ጉዳይ ላይ ከአፍሪካ ሀገራት የተውጣጡ ሰዎች፣ አመራሮች እንዲሁም ደግሞ የተለያዩ ንግድ ዘርፍ ውስጥ እውቅ የሆኑ ቶኒ ኤልሙን የመሰሉ ሰዎች ተሳታፊ ሆነው ሀሳቦች ተንሸራሽረዋል። ቀጥሎ ደግሞ የአፍሪካን መሰረተ ልማቶች ላይ ገንዘብ ማፍሰስ የሚቻለው እንዴት ነው? ይህንን ስለማድረግ የሚያስችሉ ትብብሮች ምን መምሰል አለባቸው? በሚለው ላይ ውይይት ተደርጓል። የአንጎላው ጠቅላይ ሚኒስትር አይመን ቤንድራመን እና የአንጎላው ፕሬዚደንት ጂዋን ላሬንዞን ጨምሮ ሌሎች በንግዱ ማህበረሰብ ውስጥ ታዋቂ የሆኑ ሰዎች እንዲሁም ደግሞ የሀገራት አመራሮቹ እንዲሁ ሀሳባቸውን ሰጥተዋል። በቀጣይ ሰዓታት ደግሞ የምግብ ዋስትናና ለማረጋገጥ እንዲሁም ደግሞ የአካታች ቴክኖሎጂ እድገትን እውን ማድረግ በሚቻልበት መንገድ ላይ የሀገራቱ ተወካዮች፣ በቴክኖሎጂና በዲጂታሉ ዘርፍ እውቅ የሆኑ ሰዎችና ተቋማት ተወካዮች እንዲሁ በሁለቱ በአፍሪካና በዩናይትድ ስቴትስ መካከል የሚኖረውን ግንኙነት በማዳበር ረገድ መወሰድ ስላለባቸው እርምጃዎች መላዎችን ሲያመላክቱ ሰምተናል። በአጠቃላይ በ2050 ዓ.ም 2.5 ቢሊዮን ወጣት አፍሪካውያን ይኖሩባታል ተብላ በምትጠበቀው አህጉር ውስጥ ያለው የንግድ አማራጭና መልካም እድሎች ተወስተዋል። በዚህ መልካም እድል ውስጥ ደግሞ ዩናይትድ ስቴትስ ባለሀብቶቿ እንዲሁም ደግሞ አጠቃላይ የመንግስቱ ተቋማት ሊያደርጉ ስለሚገባው አስተዋጽኦ እንዲሁ ሀሳቦች ተመጥተዋል ማለት ይቻላል። አሉላ በአጠቃላይ እንግዲህ ከንግድና ከኢንቨስትመንት ጋር በተገናኘ ሁለቱን አካላት የሚጠቅም ለሁለቱ ለሁለቱ ማለትም ዩናይትድ ስቴትስ እንዲሁም ደግሞ ለአፍሪካ ሀገር በመላ ላሉት የስራ እድሎችን የሚፈጥሩ አማራጮችን ማስፋት በሚቻልባቸው ጉዳዮች ላይ የተያያዙ የፓናሉ ውይይቶች ተደርገዋል። ይህን ነው እንግዲህ ዛሬ ጠቅለል ብዬ የተመለከትኩት። ግሩም ሀብታሙ፣ በርካታ ዝርዝሮች ያሉት ያሏቸው የጉባኤ መድረኮች ናቸው። ፍሬ ነገሮቹን ፈታፈታ አድርጎ በሚቀጥሉ ፕሮግራሞቻችን መመልከት የሚጋብዙ ይመስላሉ። ልክ ጉባኤውም አልተጠናቀቀም። እስከ ነገ ድረስ የሚቀጠሉትን ደግሞ እንዲሁ ታደርሱናላችሁ። ለአሁኑ አመሰግናለሁ፣ መልካም ቀን ሀብታሙ። እኔም በጣም አመሰግናለሁ አሉላ፣ በጣም መልካም ቀን ይሁልን። ክቡራትና ክቡራን አድማጮች ክቡራትና ክቡራትና ክቡራን አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወዲህ ወደ ስቱዲዮ ነው የምመልሳችሁ። ከኦሮሚያ ከተመረጡ የህዝብ ተወካዮች ምክር ቤት አባላት የተወጣጡ ተወካዮች መንግስት በተለይ በክልሉ ደቡባዊና ምዕራባዊ አካባቢዎች እየተከሰተ ያለውን የጸጥታ ችግር እንዲፈታ ሲሉ ጠይቀዋል። የህዝብ ተወካዮቹ አቤቱታ አቅራቢ አስተባባሪ አቶ ብዙ አየሁ ደገፋ መንግስት በትግራይ ክልል ለተከሰተው ቀውስ መፍትሄ እንዳመጣ ሁሉ በኦሮሚያ ክልል ላለው የሰላም እጦትም እልባት እንዲሰጥ ሲሉ ነው የጠየቁት። አባላቱ ከህዝብ ተወካዮች ምክር ቤት ኃላፊዎች ጋር መወያየታቸውንም ተወካዩ ለአሜሪካ ድምፅ ገልጠዋል። ገልሞ ዳዊት ነው የተከታተለው። ላለፉት ሶስትና አራት ዓመታት በኦሮሚያ ክልል የተለያዩ አካባቢዎች እየተከሰተ ላለው የሰላምና የጸጥታ ችግር እንድፈታ በሚል ነበር ከክልሉ የተውጣጡ የፓርላማ አባላት ባለፈው ሳምንት ለመንግስትና ለፓርላማው አመራር ጥያቄያቸውን ማቅረባቸው ነው። የፓርላማው አባላቱ አስተባባሪ አቶ ብዙ አየው ደገፋ ለአሜሪካ ድምፅ ያስረዱት ኑት ሀል ኦሮሞን ከሌሰ ኬሰ ቱሬ ማሊ አረማል ኬስ ጅራ ቦርማሊት ዴማ ኢማ ኦሮሞ ቆፈቶን ታኔ ኢትዮጵያን ከሌስ ማልኬስ ቱርቴ ሀር ማልኬስ ይርቲ ፉልዱር ኢትዮጵያ መሀል ፈካተ ከንጅሉ የኦሮሞ ሕዝብ ትናንት የነበረበት ሁኔታ ምን ነበረ? ዛሬስ ምን ውስጥ ነው? ነገ ደግሞ ምን እየጠበቀው ነው? የኦሮሞ ብቻም ሳይሆን የአገራችን አሁናዊና የወደፊት እጣ ፈንታ እኛ የምክር ቤት አባላትን ብቻ ሳይሆን ሁሉንም የሚመለከት ነው። ትናንት እዚህ አገር ውስጥ ጭቆና ነበር። በተለይ ደግሞ በኦሮሞ ሕዝብ ላይ ያገረሸ የመብት ጥሰት ሲፈጸም ነበረ። ይህን ህዝቡ አስወግዶ አዲስ ስርዓት ቢመሠርትም አገራችን ዳግም ግጭት ውስጥ ገባች። በዚህ ሁለት ዓመታት ግጭት ጊዜያት ውስጥ መንግሥት የሰላም ጥሪን ሲያሰማ ነበረ። በስተመጨረሻ ስምምነቱ ተጠናቆ ደስተኞች ሆንን። ነገር ግን ደስታችን ሙሉ አልነበረም። አሁንም ሌላ ግጭት በኦሮሚያ ቀጠለ። ወጥቶ መግባት ችግር ሆነ። ሰው ከከተማ ገጠር መመላለስ እያቃተው መጣ። ይሄ ነገር ተራዘመ። መራዘሙ ደግሞ ተስፋችንን አመነመነው ነው። የህዝብ ተወካዮች ምክክር አደረግንና በአቋም መግለጫ መልክ አዘጋጅተን ሁሉም አባል ፈርሞበት ለምክር ቤቱ አመራርና የመንግስት ተወካይ አቀረብን። አቶ ብዙአየው ያቀረቡት ባለ አስር ነጥብ የአቋም መግለጫ በኦሮሚያ ክልል ያለው የእጽታ ችግርና በአማራ ክልል የኦሮሞ ልዩ ዞን ይፈጸማል ያሉት የሰብአዊ መብት ጥሰት እንዲቆም የኦሮሞ ህዝብ በህገ መንግስቱ ከተጠቀሱት መብቶች ተጠቃሚ እንዲሆን፣ የኦሮሚያ ክልል የአስተዳደር ወሰን እንዲከበር፣ በአዲስ አበባ ትምህርት አሰጣጥ ላይ እክል እየፈጠሩ ነው ባሏቸው አካላት ላይ ህጋዊ የሆነ እርምጃ እንዲወሰድ በህገ ወጥ አሰራር ላይ የተሰማሩ ሰዎች ላይ የተጀመረው እርምጃ እንዲቀጥል የሚጠይቁ ትገኙበታል። ህገ መንግስቱ እንዲከበር የኦሮሞ ህዝብን ወክለው በክልልና በፌዴራል ምክር ቤት ያሉት የሰብአዊ መብት ጥሰቶች ሲፈጸሙ የሚያሳዩትን ቸልተኝነት እንዲያቆሙ፣ በአገሪቱ የመቻቻል ባህል ይበልጥ እንድጎለብት እንዲሁም በትግራይ ክልል የሰፈረው ሰላም በኦሮሚያም እንዲሰፍን የሚጠይቁ ንጥቦችም ተካተዋል። ፓርቲ ነራጅባ እንጅብ ሞቱ ማ ራጅባ እንጅብ በከቧዋን ጨፍ እንጅባ እንጅቡ በከ በአን ፓርላማን ጅባ ይንጅቡ ኡመተ ኬሳስ የ ተኙላ የ ተካን አራራ ጅቡ ሰይጠነ ቆፋ ሰላምን የሚጠላ መንግስት፣ የፖለቲካ ፓርቲ፣ የምክር ቤት አባል ህዝብም የለም። እርቅን የሚጠላው ሰይጣን ብቻ ነው። ያንን እንደ ሰው ልንወስድ አንችልም። አሁን የሚያስፈልገን እርቅ ነው። ባለፈው የቤኒሻንጉል ጉሙዝ ሸማቂ ተዋጊዎች በካርቱም ተደራድረው ተመልሰው ገቡ። በትግራይም ትናንት ውጊያ ነበረ፣ ዛሬ ግን ሰላም ነው ያለው። ኦሮሚያ ውስጥም ህዝቡ በሰላም ወጥቶ መግባት መቻል አለበት በሚል ነው እዚህ ውሳኔ ላይ የደረስ ነው። ሌላ የምዕራብ ወለጋ ፓርላማ አባል ቤተል መልካሙ በበኩላቸው በምዕራብና ደቡብ ኦሮሚያ ያለው ችግር በጊዜ ባለመፈታቱ ተወካዮች የወከሉትን ህዝብ እንኳን ሄደው ያሉበትን ሁኔታ መገንዘብ እንዳይችሉ እንዳደረጋቸው ተናግረዋል። ከሶስት ዓመታት በላይ የዘለቀው ችግር እንዲፈታ መንግሥት የሚጠበቅበትን ማድረግ አለበት ብለዋል። አቶ ብዙአየሁ የክልሉ ፓርላማ አባላት ባለፈው ሰኞ ህዳር 26 ካደረጉት ውይይት በኋላ ረቡ ህዳር 28 2015 ዓ ም የምክር ቤቱ አፈ ጉባኤ አቶ ታገሴ ጫፎ፣ እንዲሁም ምክትላቸው ሎሚ በደው፣ የፓርላማው የመንግሥት ተወካይ ክቡር አቶ ተስፋዬ በልጅጌ በተገኙበት ጥያቄያቸውን ማቅረባቸውን ለቪኦኤ ተናግረዋል። ይህን ጉዳይ በተመለከተ ከኦሮሚያና ና ከፌዴራሉ መንግስት ኮሚኒኬሽንስ ኃላፊዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ባለፈው ለፓርላማ ባደረጉት ገለጻ ሸኔ ሲሉ ከጠሩትና በክልሉ ላለው የሰላም መደፍረስ ከሚከሱት ቡድን ጋር ስለ መደራደር የሚከተለውን ብለው ነበር። ሸኔ የሸዋ ሸኔ ና የወለጋ ሸኔ እያለኩን ሲዋጋ የሚውለው አንድ ኮማንድ፣ አንድ ስርዓት በማይኖርበት ሰዓት ተነጋግሮ ችግር ለመፍታት በእጅጉ አስቸጋሪ ነገር ይፈጥራል። ነገር ግን በእኛ በኩል አቋማችን ያው ነው። ለሸኔም፣ ለከበደም፣ ለተሰማም አንድ ነው። ታጥቀህ በኃይል የሚገኝ ጥቅም የለም። በፖለቲካ በንግግር ብቻ ነው ፍላጎትን ማሳካት የሚቻለው። ሕገ መንግስት ላይ መነጋገር እንችላለን፣ ክልል ላይ መነጋገር እንችላለን፣ ስርዓታችን ላይ መነጋገር እንችላለን። በንግግር ብቻ መሆን አለበት፣ በኃይል መሆን የለበትም የሚል ነው የእኛ አቋም ትናንትም፣ ዛሬም ወደፊትም። ነገር ግን መንግስት ሻኔ ሲል በሽብር የፈረጀውና ራሳቸውን የኦሮሞ ነፃነት ሰራዊት ሲሉ ለሚጠሩት ዓለም አቀፍ ቃል አቀባይ የሆኑት ወደ አተርቢ የኦሮሞ ነፃነት ተዋጊዎች ግልጽ አደረጃጀት ያላቸው ናቸው ካሉ በኋላ አሁን መንግስት እያቀረበ ያለው ምክንያት ለሰላም ፍላጎት የሌለው መሆኑን ያሳያል ሲሉ ለአሜሪካ ድምፅ በሰጡት ምላሽ መናገራቸው የሚታወስ ነው። ጥያቄ አቅራቢዎቹ የኦሮሚያ ፓርላማ አባላት ተወካይ ክቡር አቶ ብዛይ ወደ ገፋ የዛሬ ሳምንት ረቡ ከምክር ቤቱ ኃላፊዎችና የመንግስት ተወካይ ጋር ወደፊት ሁሉን አቀፍ ውይይት ተደርጎ በክልሉ ላለው ቀውስ መፍትሄ የሚመጣበትን አቅጣጫ እንዲፈለግ ከስምምነት መደረሱን ተናግረው፣ ያንንም ጥያቄ አቅራቢዎቹ በቅርበት ይከታተሉታል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ። አመሰግናለሁ ገልሞ ክብራትና ክብራን አድማጮች አሁን ወደ ጎረቤት ሶማሊያ ርዕሰ ጉዳይ ነው የምናልፈው በሶማሊያ የተከሰተው ድርቅ ለአሁኑ ቸነፈር ከመሆን ድኗል የተባበሩት መንግስታት ድርጅት በትላንትና ዕለት የሶማሊያውን ረሃብ አስመልክቶ ባወጣው ዘገባ እንዳመለከተው የረድኤት ድርጅቶችና የአካባቢው ማህበረሰቦች ሰብአዊ ቀውሱን ለመቋቋም ባደረጉት ጥረት የቸነፈር አደጋን ለጥቂት ማስወገድ ተችሏል ነው ያለው ሊሳ ሽላይን ከጄኔቭ ለአሜሪካ ድምፅ ያጠናቀረችውን ዘገባ እንደሚከትለው አቀርበዋለሁ። በሶማሊያ የደረሰው ድርቅ ቸነፈር ተብሎ ባይፈረጅም የተባበሩት መንግስታት ድርጅት እንዳደረገው ግምገማ ያቺ ሀገር አሁንም ከአስጊው ሁኔታ አልወጣችም። የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ቃል አቀባይ የን ስላርከ እንደሰጡት አስተያየት የሰብአዊ ቀውሱን ያመጣው ሁኔታ አሁንም እንዳለ ነው። ድርቁ ወደ ቸነፈር ሊሸጋገር የመቻሉ ስጋትም አሁንም አለ ሲሉም ያስጠነቅቃሉ። ምንም እንኳን ከቴክኒክ አኳያ አሁን ያለው ድርቅ ከቸነፈር ደረጃ ደርሷል ተብሎ ባይገለጽም በዚያ ደረጃ እንዲታይ የሚያደርጉት ሁሉም የቴክኒክ መመዘኛዎች ባያሟሉም፣ ያ ማለት ግን ሰዎች እጅግ ለከፋ የምግብ እጥረት አልተጋለጡም ማለት አይደለም። ይህን መሰል የከፋ ምግብ እጥረት ያጋጥማቸዋል ተብለው የሚጠበቁት ሰዎች ቁጥርም ከ214 ሺህ ወደ 727 ሺህ ከፍ ሊል ይችላል። ሁኔታው ከዚህም ሊባባስ እንደሚችል የሚናገሩት ላርከ የእርዳታ አቅርቦቱ ካልጨመረ ከመጪው የሚያዝያ ወር አንስቶ እስከ ሰኔ ባለው ጊዜ ውስጥ በደቡባዊ ሶማሊያ ቸነፈር ሊከሰት ይችላል። በተለይ በጤና ውኃና በንጽህና አጠባበቅ ዘርፎች የሚደረገው እርዳታ ወሳኝ መሆኑንም አስረድተዋል። ይህን መሰሉ የእርዳታ አቅርቦት በሌለበት በባይዶዋና ቡርሃካባ ወረዳዎች ከሚገኙ አርሶ አደሮችና ከብት አርቢዎች እንዲሁም በአሁኑ ሰዓት በባይዶዋና በሙቃዲሾ ከተሞ የተጠለው ከሚገኙ ተፈናቃዮች መካከል በመቶ ሺዎች የሚቆጠሩት በመጪው የአውሮፓውያኑ 2023 ሁለተኛ አርቡ ዓመት ለጠና ረሃብ ሊጋለጡ ይችላሉ የሚል ስጋት አለ። የሶማሊያዊ የምግብ እጥረት እየከፋና ና እየሰፋ እንደሚሄድ ቁጥሩ 8.3 ሚሊዮን የሚደርስ ህዝብም ለከፋ ረሃብ እንደሚጋለጥ የመንግስታቱ ድርጅት ጥናት ግምገማ አመልክቷል። ቃል አቀባዩ አክለው እንደገለጡትም 2.7 ሚሊዮን ሰዎች እጅግ ከፍተኛ የተመጣጠነ የምግብ እጥረት በዚሁም ሳቢያ ለህልፈት የሚዳረጉ ሰዎች ቁጥር መጨመር በሚታይበትና የመንግስታቱ ድርጅት አይፒሲ ደረጃ አራት ከሚለው የአስቸኳይ ጊዜ ሁኔታ ውስጥ ይገባሉ ተብሎ ይጠበቃል። ይህም ብዙዎች ከሚያልቁበት የለየለት የረሃብ ቸነፈር አንድ ደረጃ ብቻ ዝቅ ብሎ የሚገኝ አስቸኳይ የሰብአዊ ሁኔታ መሆኑን ያስረዳሉ። characterized by major food shortages very high acute malnutrition ይህ ደረጃ እንደምትረዱት በከፍተኛ የምግብ እጥረት ተደራራቢ ፈተናዎች የሚያስከትል እጅግ ከፍተኛ የተመጣጠነ ምግብ እጥረትና በዚሁ ሳቢያ ለሕልፈት የሚዳረጉት ሰዎች ቁጥር መጨመር ተለይቶ የሚታወቅ ነው። በመሆኑም ሰዎች ለሕልፈት ይዳረጋሉ። ቀደም ብሎም በስፋት በተከሰተው የሰብል መውደም፣ የእንስሳት ሞትና የበረታ ረሃብ የተነሳ በመቶ ሺዎች የሚቆጠሩ ሰዎችን እርዳታ ፍለጋ ቀያቸውን ጥለው እንዲሰደዱ አድርጓል። ለአምስት ተከታታይ ዓመታት የታየው የዝናብ እጥረት፣ የዓለም የምግብ ዋጋ በከፍተኛ ደረጃ መጨመር፣ ያልተቋረጡት የትጥቅ ትግል ግጭቶችና አለመረጋጋት ህዝቡን ከከፋ አደጋ አፋፍ አድርሰውታል። ዓለም አቀፉ ድጋፍም አስከፊው ድርቅ የሚያደርሰውን ጉዳት ለመቅረፍና በመቶ ሺዎች የሚቆጠሩ ሕጻናት ሴቶችና አረጋውያንን ሞት ለመከላከል ያስችላል ነው ያሉት። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከአርባ አንድ መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደሆነው ቅንብር ነው የምናልፈው ዲሞክራሲ በተግባራ የደቡብ አፍሪቃው ገዢ ፓርቲ አፍሪካ ናሽናል ኮንግሬስ ወይም ኤኤንሲ በእንግሊዝኛው ምህጻረ ቃል የፓርላማ አባላት በፕሬዝዳንት ሲሪል ራማፎሳ ላይ ሊካሄድ የነበረውን ምርመራ አስቁመዋል። በርካታ ገንዘብ ከገጠር መዝናኛ ቤታቸው ሲሰረቅ፣ ስለ ስርቆቱም ሆነ የገንዘቡን ምንጭ አስመልክቶ ያሳወቁት ነገር የለም በሚል ፕሬዝዳንት ሲሪል ራማፎሳ ቀርበው መልስ እንዲሰጡ በአገሪቱ ፓርላማ የተቋቋመ መርማሪ አካል ጠይቆ ነበር። ይሁንና የአገሪቱ ብሔራዊ ሸንጎ ትናንት ባደረገው ስብሰባ አብዛኛው የኤኤንሲ አባላት ምርመራውን ባለመደገፍ ነው ድምፅ የሰጡት። ራማፎሳ ባደጉባትና የፓርቲውም ጠንካራ ደጋፊዎች ባሉባት ስዌቶ ከተማ ያሉ ነዋሪዎች የራማፎሳን የወደፊት እጣ በተመለከተ ለሁለት መከፈላቸው ተሰምተዋል። የአሜሪካ ድምጿ ሊንዳ ጊፍታሽ የላከችውን እንዲሁም ከሮይተርስ ና ኤኤፍፒ ያገኘውን ዘገባ ጨምቆ እንግዲህ ወልዴ ለዛሬው ዲሞክራሲ በተግባር እንደሚከተለው ይዞ ቀርበዋል። ራማፎሳ በስልጣን መቀጠል ወይም አለመቀጠላቸውን በተመለከተ ኤንሲ አርብ በሚያደርገው ኮንፈረንስ ላይ ውሳኔ ይሰጣል ተብሎ ተጠብቆ ነበር። ውሳኔው በአገሪቱ ያለውን የፖለቲካ ምህዳር ይቀይረዋል የሚል ግምትም ተሰጥቶት ነበር። ነገር ግን ብሔራዊ ሸንጎው ትናንት ባደረገው ስብሰባ ምርመራው እንዳይቀጥል በአብዛኛ ድምፅ በመወሰኑ ራማፎሳ የአርቡን የፓርቲያቸውን ኮንፈረንስ ካለ ችግር እንደሚያልፉት እንደውም የፓርቲ መሪ ሆነው እንደገና የመምረጥ እና ለአገሪቱ ፕሬዝደንትነትም ለሁለተኛ ዘመን ለመወዳደር ያስችላቸዋል ተብሏል። የራማፎሳ ደጋፊዎች ደስታቸውን በዘፈን አሰምተዋል። ራማፎሳ እንወዶታለን፣ አብረኖ እንጓዛለን ሲሉ ተደምጠዋል። የራማፎሳ የፖለቲካ ህይወት ባለፈው ወር አደጋ ላይ ወድቆ ነበር። በፓርላማ የተቋቋመ ገለልተኛ ምርማሪ ቡድን ከራማፎሳ የገጠር መዝናኛ ቤት ተሰረቀ የተባለው ግማሽ ሚሊዮን ዶላር የሚሆን ጥሬ ገንዘብ በታክስ ሪፖርት ላይ ያልታየና ምንጮ የማይታወቅ ነው በማለት ራማፎሳ የእምነት ማቅቶል ሳይፈጽሙ አይቀርም፣ ስልጣን ሲረከቡ የገቡትን ቃለ መሐላም አልጠበቁም ሲል ቀርበው መልስ እንዲሰጡ በዚህ ወር መጀመሪያ ላይ ባወጣው ሪፖርት ጠይቆ ነበር። ራማፎሳ ወንጀላውን ያስተባበሉ ሲሆን እስካሁንም በወንጀል የጠየቃቸው የለም። የተሰረቀው ገንዘብም ሀያ ጎሾዎችን ለአንድ ሱዳናዊ ሸጠው ያገኙት እንደሆነ ተናግረዋል። የራማፎሳ ተቃዋሚዎች ግን ፋርም ጌት ብለው በጠሩት ክስ ምክንያት ስልጣን መልቀቅ አለባቸው የሚል ግፊት እያደረጉ ነው። ቅሌቱ ባለፈው ሰኔ ይፋ የሆነው የቀድሞ የአገሪቱ የስለላ ተቋም አለቃ በፕሬዚዳንቱ የገጠር ቤት አራት ሚሊዮን ዶላር ተደብቆ መገኘቱንና እንዲሁም ራማፎሳ ለዘረፋ የገቡትን ሰዎች በማሳፈን ምስጢር እንዳያወጡ ጉቦ ሰጥተዋል ብለው ለፖሊስ ሪፖርት ካደረጉ በኋላ ነው። የዘር መድሎ ከተወገደ በኋላ ኤንሲ የመጀመሪያውን ህገ መንግስት ባረቀቀባትና ራማፎሳ ባደጉባት ሰዌተው ከተማ ያሉ ነዋሪዎች ፓርቲው ረስቶናል የሚል ስሜት አላቸው። በመንግሥት የተሠሩት አሮጌ መኖሪያ ቤቶች በመፈራረስ ላይ ሲሆኑ፣ በዚህ ዓመት የተከሰተ የእሳት አደጋ በርካታ ቤቶችን አውድሟል። ወደ ሀያ የሚሆኑ ቤተሰቦች ወደ ሌላ ቦታ ተወስደዋል፣ በብሎኬትና ሲሚንቶ ወደ ተሰሩ ቤቶች ሳይሆን መጸዳጃና ውሃ ወደሌላቸው የቆርቆሮ ቤቶች። የስልሳ ሁለት ዓመቷ ማርታ ማየር ከእነዚህ አንዱ ናቸው። እዚህ ጥለውን ሄዱ። ዘወር ብሎ ያየንም የለም። ዝናብ አለ። ነፋሱ ጣሪያውን እየነቀለው ነው። በገዛ ገንዘባችሁ አሰሩት እያሉን ነው የድንጋይ ቤቶቹ እንደነገሩ ነገሩ በተሰሩ የቆርቆሮ ቤቶች መቀየራቸው መሰረታዊ አገልግሎትን በመስጠት ረገድ ኤንሲ እንዳልቻለ ማሳያ ናቸው ሲሉ የሌሶቶ ነዋሪ ማርታ ማየር ይናገራሉ። እርሳቸውና በርካታ ሌሎች ነዋሪዎች ከ30 ዓመታት በፊት የዘር መድሎውን ያስቀረላቸውን ፓርቲ መደገፍ ያቆሙት በዚህ ምክንያት ነው። ለኤንሲ ድምፅን አልሰጥም። ለእኛ ምንም ያደረጉት ነገር የለም። ገንዘቡን በልተው ቢሮቸው መቀመጠን ብቻ ነው የተያያዙት። ሲሪል ራማፎሳም ዘና ብለው ቁጭ ብለዋል። ኤኤንሲ ዋጋ የለውም፣ አጭበርባሪዎች ናቸው። ፓርቲው ያለው ድጋፍ እያሽቆለቆሎ በመጣበት በዚህ ጊዜ አመራሩ በመጪው አርብ ኮንፈረንሱን ያካሄዳል። በስዌቶ የማህበረሰብ አንቂ የሆነው ክሪስ ዜልዳ ስዋርዝ እንደሚለው ራማፎሳ ቀጠሉም ወይም በሌላ ተተኩ ብዙ ሰው ግድ የለውም። ራማፎሳ ቢቀየርም ሰዎች የሚሰማቸው ፓርቲው ያው የቀድሞ እንደሆነ ነው። አንድ አይነት ሰዎችና አንድ አይነት ዓላማ እንዲሁም ደግሞ አንድ አይነት መርህ። አመራሩ ቢቀየርም እነዛው ሰዎች ያንኑ ቢሮ ይዘው ይቀጥላሉ። በፕሪቶሪያ ዩኒቨርሲቲ የፖለቲካ ሳይንስ ምሁር የሆኑት ሮላንድ ሄንውድ ፓርቲው ለሚቀጥለው ምርጫ ለመወዳደር ዝግጅት ላይ ባለበት በዚህ ወቅት የራማፎሳ መቀጠል ኤንሲን ሊጎዳ ይችላል ባይ ናቸው። ፓርቲው በራማፎሳ ከተወከለ ከ50 በመቶ በላይ ድምፅ ሊያገኙ ይችላሉ ካለ እሳቸው ግን የማይቻል ነው። ራማፎሳ ተወዳጅነት አላቸው። ከፓርቲው ይልቅ እርሳቸው በግል ብዙ ደጋፊ አላቸው። ራማፎሳ ችግሩን አልፈው ቀጠሉም አልቀጠሉ፣ አሁን ያለው ዋና ችግር መራጮች ተሳትፏቸውን ማቆማቸው ነው ሲሉ አክለዋል ሮላንድ ሄንውድ። እርሳቸው እንደሚሉት ባለፈው ምርጫ ድምፅ የሰጡት መምረጥ ከሚችሉት ግማሽ ያህል ብቻ ናቸው። በደቡብ አፍሪካ የምናየው ከፍተኛ ሙስና ነው፣ አነስተኛ ሌብነት አይደለም። የአገሪቱን ሀብት በከፍተኛ መጠን እየዘረፉ ነው ግራ መጋባቱን የምናየው ለዚህ ነው። መሆን ያለበት በአዲስ መሪ አዲስ አሰራር መከተል ነው። በኤኤንሲ ውስጥ ሌላ የተሻለ አማራጭ የለም፣ ሌሎችም አባላት በሙስና ስማቸው የጎደፈ ነው ሲሉ አክለዋል ሄንውድ። ራማፎሳ ባደጉባት ስዌቶ ባለፈው ዓመት ጉብኝት አድርገው የተሻለ ጊዜ እንደሚመጣ ቃል ገብቶ ነበር። ለሶሎሞዚ ዛንዚቤ ግን የተቀየረ ነገር የለም። ስራም ሆነ ገንዘብ የለውም። ለውጥ የለም። እንደምታዩት በዚህ በኩል መብራት አለ፣ በወደያኛው በኩል ግን የለም። እየቀለዱብን ነው። የኤኤንሲ ሰዎች ሁሌም እየመጡ ያናግሩናል፣ ግን ወሬ ብቻ ነው። ምንም እየሰሩልን አይደለም። ዞማዚ ቦኮ ዲዜላ ግን ኤሌክትሪክ በማግኘቷ ደስተኛ ነች። ኤሌክትሪክ ካገኘን በኋላ ሁኔታው ተቀይሯል። ምክንያቱም መብራት እናገኛለን። ብዙ ስጋ ገዝተን ማቀዝቀዣ ውስጥ እናስቀምጣለን። ልጆች ቴሌቪዥን ማየት ይችላሉ። ለውጥ አለ። ደስተኞች ነን። ኖምዛሞ ፓርክ በተሰኘችው የስዌቶ መንደር ባለፈው ዓመት በተካሄደው የአካባቢ ምርጫ ኤንሲ ያገኘው ድምፅ 46 በመቶውን ብቻ ነበር። ከዚያ በፊት እስከ 67 በመቶ ያገኝ ነበር። በብሔራዊ ደረጃም የኔልሰን ማንዴላ ፓርቲ የሆነው ኤንሲ እያገኘ ያለው ድምፅ በማሽቆልቆል ላይ ነው። ባለፈው ዓመት ኤንሲ ያገኘው ድምፅ በታሪክ ለመጀመሪያ ጊዜ ከአምሳ በመቶ በታች ሆኗል። አመሰግናለሁ። እንግዱ ክብረትና ክብራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሳምንታዊው americana Lisboa. በአሜሪካና ህዝቧ ለምሽቱት የትምህርት ሳምንት ተብሎ በሚጠራውና የዩናይት ስቴትስን ትምህርት ቤቶች የተመለከቱ የተለያዩ መረጃዎችና ዜናዎች መጽሔት ላይ በቅርቡ በወጣ አንድ ሪፖርት መሰረት በዚህ እየተገባደደ ባለው የአውሮፓውያን 2022 ዩናይት ስቴትስ ውስጥ በትምህርት ቤቶች ውስጥ 46 የሚደርሱ ከመሳሪያ ጋር የተያያዙ ጥቃቶች ተፈጽመዋል። ብዙ ሕይወት ጠፍቷል፣ ብዙዎችም ቆስለዋል። ከዘግናኝ ጥቃቶች ተከትሎም ታዲያ የመሳሪያ ባለቤትነት መብትና የትምህርት ቤቶች ደህንነት ጋር በተያያዘ የሚካሄደው ክርክር እንደገና ተጧጥፎ ቀጥሏል። የአሜሪካ ድምጿ ሊዛ ቮራ ቨርጂኒያ ክፍለ ግዛት ውስጥ የሚኖሩ የተማሪዎች ወላጆችን በጉዳዩ ዙሪያ አነጋግራለች። በትምህርት ቤቶች ውስጥ በመሳሪያ የሚፈጸም ጥቃት የሚቆም አይመስልም፣ ስለ ልጆቻችን ደህንነትም እንፈራለን ነው ያሏት። ቆንጅታየ ለምሽቱ አሜሪካና ህዝቧ እንዲያቀናብረዋለች። የቨርጂኒያ ነዋሪዋ ጃይሪካ ጃንሰን ሁለት ልጆች አሏቸው። የአንደኛና የሁለተኛ ክፍል ተማሪዎች ናቸው። ባለፈው ግንቦት አጋማሽ በቴክሳስ ዩቫልዲ ከተማ በሚገኘው ሮብ አንደኛ ደረጃ ትምህርት ቤት 19 ተማሪዎችና ሁለት አዋቂዎች በጅምላ አጥቂ ጥይት ስለተገደሉበት ጥቃት የተሰማቸውን እንዲህ ሲሉ ነበር የገለጹት። 19 ተማሪዎችና ሁለት አዋቂዎች ይሄ በቃ ያማል። ሳንዴፕ ናያክም መዋለ ህጻናት የሚውል አንድ ህጻንና አንድ ደግሞ የአራተኛ ክፍል ተማሪ ልጆች አለዋቸው። ለእነዚያ ልጆች ወላጆችና ለማኅበረሰቡም ጭምር አዝናለሁ። ለከተማቸው ጭምር ነው የማዝነው። እጸልይላቸዋለሁ። በአሁኑ ሰዓት እኔም በበለጠ የሐዘንና ፍርሃት ስሜት ውስጥ ነው ያለሁት። ካርሊ ሻርማም ወላጅ ለሆነ ሰው እንዲህ ያለው የጭንቀት ስሜት የማይቀር ነገር ነው ይላሉ። እሳቸውም አንድ መዋዕለ ሕፃናት የገባና አንድ ቤት የሚውል ሕፃን ልጅ አሏቸው። have children ትምህርት ቤት የገቡ ልጆች ላለው ሰው ልጆች በሚገኙበት ቦታ እንደዚህ አይነት ነገር ሲከሰት በጣም ይሰማዋል። ምክንያቱም የእነዚያ ልጆች ወላጆች ምን አይነት ሐዘን ውስጥ እንዳሉ ስለሚረዳው ነው። የአራተኛ ክፍልና የመዋል ሕፃናት ተማሪ ልጆች አባት የሆኑት ሳንዲፕ ናያክ ትምህርት ቤት ውስጥ የሚደርስ ጥቃት መባባሱ ከጊዜ ወደ ጊዜ እያስፈራቸው መሆኑን ይናገራሉ። በየትምህርት ቤቱ በመሳሪያ የሚፈጸመው ጥቃት እንደዚህ ከጊዜ ወደ ጊዜ እየተባባሰ ከሄደ እኔም ትምህርት ቤት የሚውሉት ልጆቼ ደህንነት ያሳስበኛል። ጃይሪካ ጃንሰን የዩቫልዴው ጥቃት ማግስት ልጆቻቸውን ወደ ትምህርት ቤት ሲሸኙ ምን አይነት ስሜት ውስጥ እንደነበሩ ሲገልጹ፣ በማግስቱ ከአባታቸው ጋር የትምህርት ቤት አውቶቡሱ ወደሚጠብቅበት ቦታ ስንሸኛቸው በጣም እምባዬ እየመጣብኝ ነበር። ከዚያም በቃ እቅፍ አድርጌ ደህና ዋሉ፣ መልካም ቀን ይሁንላችሁ ብዬ ሸኝኋቸው። አሁን ብቻ አይደለም እኮ እንዲህ አይነት ነገር ሲከሰት ይብሳል እንጂ ሁሌም እንሰጋለን። ልጆቻችን በደህና ይመለሱ ይሆን ወይ ብለን እናስባለን አስከትለውም ጥቃቱ እንደተከሰተ ለጊዜው ትልቅ ዜና ተደርጎ ይወራል። ከሳምንት በኋላ ግን ማንም የሚያስታውሰው አይመስለኝም በማለት ጀሪካ በምሬት ይናገራሉ። የአራተኛ ክፍል ተማሪው አባት ሳንዲፕ ናያክም ይህን ሀሳብ ይጋራሉ። ነፃነት በምንለው በእሴቱ በራሱ ላይ ከልክ ያለፈ ጥቃት እየተፈጸመ ነው። እንደ ማህበረሰብ አንድ ላይ ከተባበርን መፍትሄ መፈለግ አያቅተንም። ህዝቡ አንድ ላይ ሆኖ ለዚህ ነገር መላ እንዲፈልግ የመሪነት ሚና መጫወት ያስፈልጋል። ችግሩን የሚያስወግድ መላ መፈለግ ከባድ ነገር አይደለም ያሉት የልጆች እናት ጃይሪካ ጃንሰን፣ ቆርጠን ከተነሳን ነገም ልናደርገው እንችላለን ብለዋል። ቆንጅትና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ለምሽቱ የመጨረሻ ወደ አደረግነው ቅንብር ነው የምናልፈው። ሴቶችና ቤተሰብ የአካል ጉዳት ያላሸንፋት ወጣት ስፖርተኛ ታሪክ ነው። በተሽከርካሪ አደጋ ሙሉ በሙሉ እግሮቿን ያጣች ወጣት በስፖርቱ ዘርፍ ውጤት እያስመዘገበች ነው። ምቤት አሌ የተባለችው ይህች ወጣት በኤሮቢክስ እና በቅርጫት ኳስ ክልሏን በመወከል በተወዳደረችባቸው ውድድሮች ጥሩ ውጤት አስመዝግባለች። ስለናለች አስቴር ከስፍራው ባጠናቀረችው በዚህ ቅንብሯ አራት መቶ አራት ሺ አራት መቶ ስልሳ ከፍታ ያለውን የራስ ዳሽን ተራራን በመሳብ የወጣች ሲሆን ቲክቶክ በተሰኘው የማኅበሪ ትስስር ገጽ ላይም በምትለቃቸው ጥንካሬዋን የሚገልጹ ምስሎች ብዙ ተከታታዮችን አፍርታለች ነው የምትለው አስቴር ምስጋናው ትውልዷም እድገቷም ባህር ዳር ከተማ የሆነው እመቤት አሌ ሁለት አመት ሊሞላት ሁለት ሳምንት ሲቀራት ነበር በደረሰባት የመኪና አደጋ ሁለት እግሮቿን እንዳጣች የምትናገረው ከብረተኛ ንኩት ገና በጻነቴ አራት አመት ሊሞላኝ ሁለት ሳምንት ምናምን ሲቀራኝ ከሰፈር አስረን ባልጨዋታ እየተጫወቱ ሳለ መኪና ሁለት እግሮቼን ገጨኝ፣ ማለት ነው። እዛው ላይ ነው እንትን ራሱ ቁረጥርጥ ያለው ግሬ፣ ማለት ነው አጥንቲ ያን ያልመ ትልቅ የመኪና ነው ምናምን ያሉኝ አላቆም ማቋቋም ስላቃተው ከዛው ነው

እመቤት ከአራት ዓመት በኋላ እግር አልባ በመሆኗ እንዲህ እየተሳበች ሕይወትን መግፋት ጀመረች። ከአንደኛ እስከ ስምንተኛ ክፍል ድረስ የትምህርት ቤት ጉዟ መሳብ ነበር። ዘጠነኛ ክፍል ስትገባ ግን ችግሯ ያንገበገባቸው እናት በሌለ ቤታቸው አጋዥ ያሉትን እንዳመቻቹላት ይናገራሉ። እመቤት በዚህ መልኩ አስረኛ ክፍልን አጠናቃለች። ዲፕሎማም ተመርቃለች። አሁን ፊቷን ሙሉ በሙሉ ወደ ስፖርቱ አዙራለች። ጥሩ ውጤትም እያስመዘገበች እንደሆነ ትናገራለች። አሁን ሰርባስኬትን ተጫዋች ነኝ። ለክልልም ለብሔራዊ ቡድኖች ቻ ሀአምስት አመት በታች ያለ ብሔራዊ ቡድን አለውበት። ጥሩ ውጤት አስመዝግበሻል። ባለፈው እንደ ብሔራዊ ቡድን ሶስተኛ ነው። ጣና እንደ ክልላችን ግን ሁሌም ወርቅ እናመጣለን። ወርቅ መጥተሽ ታውቂያለሽ? አዎ ኮከብ ተጫዋች ነው፣ ተሸልሜ አውቃለሁ። መቼ ነው የጀመርሽ? ውልቸር ባስኬት ሁለት ሺህ ስምንት አካባቢ ማለት ነው የጀመርኩት እና አንድ አምስት ጊዜ ተጫዋች ያለው ማለት ነው ጠዋት አስራ ሁለት ሰዓት እዚህ መምጣት፣ ታክሲዎችም ደግሞ አይጭኑንም ምናምን፣ ለኛ ቦታ አይሰጡንም እና በጣም ከባድ ነው። ቻሌንጅ ያለው ብርሽን ከብርሽ ለምትሄጂው ታክሲ ታክሲ ከዛሬ ደግሞ ጨለማ ነው የምትመጭበት እና ብዙ ዛሬ ደግሞ ክፍዬ የለውም ምናምን። ለራስሽ ፍላጎት እና ስሜት ነው እንጂ የምትጫወቱ ብዙም አይደለም። ብዙ ቻለንጅን ያለው ግን ቻለንጅን ተቋቁመን ነው ሁሉም እዚህ ጋር የሚሰራው ማለት ነው። ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይም ሀያ ሺህ ተከታዮችን እንዳፈራች ትናገራለች። በዚህ የማህበራዊ ትስስር ገጽ ታዲያ እንጀራ ስትጋግር፣ ልብስ ስታጥብ፣ ዋና ስትዋኝና የራስ ዳሽን ተራራን ስትወጣ የሚያሳየውን እንቅስቃሴ ሆን ታጋራለች ራስሽን ተራራ መውጣት አራት ሺ አራት መቶ አርባ ስድስት ነው ርቀቱ መሰለኝ ከፍተው ማለት ነው ያንን ተራራ እኔ አካል ጉዳተኛ እግር ሳይኖረ መውጣት በጣም ከባድ ነው እና ደስ ይላል ብቻ ይህንን የምታደርገው አካል ጉዳተኝነት ከምንም እንደማያግድ ለማሳየት ነው ትላለች። ቲክቶክ ላይ አሪፍ እየሰራው ነው ያለውን ነገር ማለት ነው። ሰው የሚያስበው ማለት ነው አካል ጉዳተኛ ጥገኛ፣ አካል ጉዳተኛ ለማኝ፣ ከሰው ተረጃ አድርጎ ስለሚያስብ ያንን ነገር ሰብሬ ለመውጣት ማለት ነው። የማልሰራው ነገር የለም። ደረጃ ወጣለው፣ ቤት ውስጥ ሰራ ሰራለው፣ ልብስ አጥባለው፣ በጂም ስፖርቶች ስሰራ ሳያቸዋለው እና ዋናን ሰዋኝ ያሳያለው። ያንን ነገር ማድርገው ማህበረሰቡ አካል ጉዳተኛ እንደሚችል እንዲያውቅ ማለት ነው እና በዛ በዛ ነገር ሰራለው ማለት ነው። እመቤት አሁን ውስብስብ ችግሮች እንደገጠማት ትናገራለች። ታክሲዎች እሷን ለመጫን ፈቃደኛ ባለመሆናቸው ምክንያት ብዙ ኪሎ ሜትር ርቀቶችን ተጉዛ ልምምድ ለማድረግ ተገዳለች። በዛ ላይ በልጅነቷ በብስክሌት አፈናጦ ትምህርቷን እንድትጨርስ የረዳት ወንድሟ በአእምሮ ጤና ታሟል። እናቷም ግራ በመጋባት ውስጥ እንዳሉ ትናገራለች። አሁን እኔም እያስቸገረኝ ያለ የትራንስፖርት ችግር ነው። ከተማም ስለሆነ ሩቅ ስላለ ውልቸርኝ ደግሞ በእጄ እንደዚህ ያሉ ስለምነደው ወይ ሞተር ወይም ወደ ሌላ ነገር ቢቀየር ከዚህ የበለጠ መንቀሳቀስ እችላለሁ። እና ደግሞ የራሴ የሆነ ስራ ከፍቼ በእኔ ስር ሌላ ተልጉራተኞች ሰራተኞች ቀጥሬ ብሰራ እንደዛም አስባለውም እንደዛ ክቡራትና ክቡራን አድማጭ ተመልካቾቻችን ለዕለተ ረቡዕ ምሽት ያሰናዳነውን በዚሁ ማብቃታችን ነው። ያስተናግድኳችሁ አልሏ ከበደ፣ አቀናባሪዎቹ ኤልያስ አስማርና፣ ተክታው የተገኘችው ጽዮን ግርማ፣ እንዲሁም ሲድራክ በምህንድስናው ተሰይመዋል። ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና እደሩ።